ኢትዮጵያ ወደ ግዛቷ ለሚገቡ ኤርትራውያን ወዲያውኑ የጥገኝነት ፍቃድ መስጠቷን ማቆሟ ተገለጠ። የተባበሩት መንግስታት ድርጅትና የረድኤት ድርጅቶች ይህ ውሳኔ ከሶስት ወራት በፊት መተግበር ጀምረው በይፋ ሳይገለጽ መሆኑን ይናገራሉ። ከሀገር ሸሽተው ለመውጣት የሚሞክሩ ኤርትራውያን እጣ በህገ ወጥ መንገድ ሰዎችን ከሚያስተላልፉ ጨካኞች እጅ ይወድቃል ሲሉም ድርጅቶቹ መግለጣቸውን ጠቅሶ ዘጋቢያችን ሳይመን ማርክስ ያደረሰንን ዘገባ አዳነች ፍሳይ ታቀርበዋለች። ኢትዮጵያ ለዓመታት ያህል የኤርትራንና የደቡብ ሱዳንን የመሳሰሉትን ስደተኞች በሯን ከፍታ ስትቀበል ቆይታለች። ኢትዮጵያ ለዚሁ ተግባሯ በዓለም አቀፍ ለጋሾች በሰፊው ስትመሰገን ነበር። ነገር ግን የኢትዮጵያ መንግስት ድምፁን አጥፍቶ ካለፈው ወር ወዲህ ፖሊሲውን እንደቀየረ የተባበሩት መንግስታት የስደተኞች አገልግሎትና የረድኤት ድርጅቶች ገልጸዋል። ኢትዮጵያ መንግስት ከኤርትራ ለሚገቡት ስደተኞች ወዲያውኑ የጥገኝነት ፈቃድ መስጠቱን አቁሟል። የኢትዮጵያ የስደተኞችና የተመላሾች ጉዳይ አገልግሎት በያዝነው ወር ለለጋሾችና ለረድኤት ሰራተኞች በተናገሩ መሰረት የበፊቱ ፖሊሲ ብቻቸውን የሚሰደዱ ለዕድሜ ያልደረሱ ልጆች፣ ህገ ወጥ ፍልሰተኞችና ሌሎች በዓለም አቀፍ መለኪያ መሰረት የስደተኝነትን መስፈርት የማያሟሉ ሰዎች እንዲጎርፉ አድርጓል። ስለዚህ ጉዳይ የሚገልጸውን እንደ አውሮፓ አቆጣጠር ሚያዝያ ዘጠኝ ከሁለት ሳምንታት በፊት ማለት ነው የተጻፈ ደብዳቤ ማየቱን ዘጋቢያችን አክሏል። አዲሱ ፖሊሲ በግዴታ ከኤርትራ ብሔራዊ አገልግሎት ፕሮግራም መመልመልን ሸሽተው ለሚወጡት ኤርትራውያን ችግር ይፈጥራል ሲሉ አክቲቪስቶችና የረድኤት ድርጅቶች ይነቅፋሉ። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ ኤርትራውያን በሊቢያ በኩል ወደ አውሮፓ እናሸጋግራችኋለን በሚሉ ህገወጥ ሰው አሸጋጋሪዎች እጅ ላይ ለመውደቅ ሊገደዱ ይችላሉ ብለዋል። ትልቁ ስጋት ህጋዊ ፈቃድ ስለሌላቸው ከእድሜ በታች ስለሆኑት ልጆች ጉዳይ ነው። ምክንያቱም ወደ አውሮፓና ወደ ሌሎችም ቦታዎች እንወስዳችኋለን የሚሉት ህገወጥ አሸጋጋሪዎች ሰለባ የመሆን አደጋ ላይ ይወድቃሉና። እዚህ ሀገር የሚገቡ ስደተኞች ሁሉ ህጋዊ ሰነድ ካገኙ አደገኛው ሕገ ወጥ የሰዎች ችግር እንቅስቃሴ ውስጥ ከመግባት ይድናሉ፣ በማለት አን ኢንኮንትሬ አስረድተዋል። የስደተኞችና የተመላሾች ጉዳይ አገልግሎት ባለሥልጣኖችና የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ስለ ጉዳዩ ከመናገር ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ከሁለት ዓመታት በፊት የሰላም ስምምነት ፈርመው ሁለቱ መሪዎች በየጊዜው ሲገናኙ መቆየታቸው የሚታወቅ ነው። ከዩኒቨርሲቲ የተመረቁ ኤርትራውያን ስደተኞች እና የተማሪዎች ማህበር ቃል አቀባይ ኤርትራዊ ስደተኛ አቶ በረከት ዘሙኝ ማንኛውም ኤርትራዊ ከሀገሩ የሚሰደደው ህይወቱን ለማዳን ነው ብለዋል ማንኛውም ኤርትራ ቤተሰብ በሀገሪቱ ባለው አምባገነን ስርዓት የተነካ ነው ስለሆነም ማንኛውም ኤርትራዊ ከሀገሩ የሚሰደደው ህይወቱን ለማትረፍ ሲል ነው ቤተሰቦችና ለዕድሜ ያልበቁ ልጆችም ቢሆኑ የሚሰደዱት ለዚህ ነው። እነዚህ ከዕድሜ በታች የሆኑት ልጆች ወደ ሀገራቸው እንዲመለሱ ቢደረግ እንደ ካሃድ ይቆጠራሉ ብለዋል። አቶ በረከት የኢትዮጵያ መንግስት አዲስ የስደተኞች ፖሊሲን ከማውጣት አልፎ አስር ሺህ ኤርትራውያን ስደተኞች የተጠጉበትን ሕጻጽ የተባለ በትግራይ ክልል የሚገኝ ስደተኞች ሰፈርን ለመዝጋት ማቀዱ ታውቋል። የተሰጠው ምክንያት ኮዲቭ 19 ሊዛመትበት ይችላል የሚል ነው። ኢትዮጵያ የኮሮና ቫይረስን መዛመት ለመገደብ ስትል የየብስ ድንበሮቿን ሁሉ የዘጋች ቢሆንም 2000 የሚሆኑ ጥገኝነት ጠያቂ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ ሲገቡ ማየቱን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሙ።